Voice of America. በቡሌ ሆራ ዩኒቨርሲቲ ይማሩ የነበሩ አንዳንድ የትግራይ ተወላጅ ተማሪዎች ዘውግ ተኮር ወከባና ጥቃት እንደተፈጸመባቸው ይናገራሉ። በወቅቱ የዩኒቨርሲቲው ፕሬዚዳንት የነበሩት ዶክተር አብዱል ቃድር ሁሴን ግን ምንም አይነት ዘውግ ተኮር ጥቃት በዩኒቨርሲቲው ቅጥር ግቢ እንዳልተፈጸመ ነው የሚናገሩት። መለስካቸው አመሀ ዝርዝሩን ይዟል። በደቡብ ኢትዮጵያ ኦሮሚያ ክልል ቡሌሆራ ዩኒቨርሲቲ ስንማር ነበር ያሉት ሁለት ተማሪዎች ብሔር ተኮር ወከባና ጥቃት ደርሶባቸው ግቢያቸውን ለቀው ወደ ትግራይ መመለሳቸውን ለቪኦኤ በስልክ አስታወቁ። ከመቀሌ ከተማ እንደ ደወሉ የሚናገሩት እነዚህ ተማሪዎች ለደህንነታችን ስለምንሰጋ ስማችን እንዲነሳ አንፈልግም ብለዋል። ሁለቱም የሦስተኛ ዓመት ተማሪዎች መሆናቸውንም ይናገራሉ። በጥቃቱ ምክንያት እንደ ሁለቱ የቡሌሆራ ዩኒቨርሲቲን ቅጽር ግቢ ለቀው መቀሌ የደረሱት የትግራይ ተወላጅ ተማሪዎች ወደ ስልሳ አካባቢ እንደሚሆኑ የሚገልጸው በመጀመሪያ ያናገርኩት ተማሪ ከሁለቱ ወራት በፊት በቡሌሆራ ዩኒቨርሲቲ ተፈጠረ የሚለውን ትዕይንት ነግሮኛል። በሀያ ስምንት አካባቢ ነው የገባነው። መስከረም ከሶስት ቀን በኋላ ባንዲራ መቅደድ ምናምን ተጀመረ። ባንዲራ ከተቀዳደዘ በኋላ ደግሞ ትንሽ ቆይተው ያው ወደ ብሔር ያተኮረ እንትን ጥላቻ ያደረጉ ማለት ምን አደረጉ ማለት ነው። በቃ አሁን እኛ አብዛኛው ጊዜ ወጥቶ ይጨፍራሉ። ወያኔ ዳውን የተመሳሰለ ስሎጋን አላቸው። እስቲ ንገረኝ ምን ምን እንደሚሉት እነሱ። ሌላ ወያኔ ዳውን። ከዛ ደግሞ ያ የፕሬዚደንቱ አብዱልቃደር ተስፋ የሚባሉ እዛ ግቢ ውስጥ የሚሰሩ አካላት እና ይሄ መንግስት በቃ ኦፖዝ የሚያደርግ ነው። አሁን ጥያቄያቸው በሲኦቲ በካፌ በምናምን አትመስለው ውስጥ ለውስጥ ግን በትግራይ ህዝብና በትግራይ ተወላጅ ወይም ተማሪ እያተኮረ ጥላቻ ነው ያላቸው። በቃ በተማሪም በስፋትም እንደሚታይ ማለት ነው። ኢንዲቪዥዋል ትግራይ ተማሪ ሲያል በቃ በማየውን አይን እያዩ ዶርምም እየገቡ ምናምን በጣም ያስቸግራል። ገብተው እናንተም ብቻ ነው የሚሰርቧችሁ ወይም በተለይ አመለካከት የሚያዋችሁ እናንተም ብቻ ነው ወይስ ሌሎችንም ነው? አሁን ዛቻው ማለት ነው። ዛቻው አብዛኛው አሁን እንደ ግቢ ነው እንትን የሚሉት ሲወጡ የሚናገሩት ትግራይ ዳሁን ወያኔ ዳውን ቢሉም እንደ ማፈራሪያ ግን በሁሉ ግቢ ተማሪ ነው የሚፈራው። ግን አብዛኛው ጊዜ ማታ ብቻህን ከተገኘ የትግራይ ክልል ተማሪ ከሆንክ አስበርክኮ ምናምን መቶ ምናምን ብዙ ነገር ወያኔ ዳውን በል ብሎ ምናምን ብዙ ነገር ነው እንትን የሚሉ እና እኛ የምንሰናቀል የቻል ነው አላስፈላጊ የሆን ድርጊቶች እየተደረገ ማለት ሴቶች ተማሪዎችም እየተደፈሩ ስለሆነ፣ ሴቶች ተማሪዎች ተደፍረዋል። አዎ የተደፈሩ ሴቶች ተማሪዎች አሉ። እና ብዙ ነገር ግፍም ይደርሳቸዋል ሴቶች ዶርም እየገቡ ብዙ ነገር የሚያደርጉ ወንዶች አሉ እና ያልተገባ እንትኖች የሚያሳያሉ። የግንባታ ስራ አመራር ወይንም ኮንስትራክሽን ማኔጅመንት የሶስተኛ ዓመት ተማሪ የነገረኝ ታሪክም ተመሳሳይ ነው። በሀያ ስምንት መስከረም ገብተን እስካሁን ትምህርት አልነበረም። ከዛ ተጀመረ፣ ብጥብጡ ተጀመረ፣ ባንዲራ ምናምን መቅረት ጀመሩ። ከዛ ቆይቶ ደግሞ ወደ ነፍስ ማጥፋት ይመጣል ምናምን ብለን ፈግተን ወጥተናል። በእናንተ ላይ የደረሰ ነገር ምንድን ነው? በቃ የትግራይ ተወላጅ ተማሪ ከሆነ ከታወቀ የሆነ ምልክት ምናምን ካለው ኬሱ ላይ ማታ መውጣት አችልም ላይብረሪ ማንሸት አችልም ካፌ ላይ ወጥ ምናምን ይደፍባል። በቃ ስርአቱ ያለ አመራር ትግሬ ስለሆነ የትግራይ ተማሪ ከዩኒቨርሲቲ ማጥፋት ምናምን የሚል እንትን አላቸው። የቀድሞው የቡሌ ሆራ ዩኒቨርሲቲ ፕሬዚዳንት ዶክተር አብዱልቃድር ሁሴን በዩኒቨርሲቲ ውስጥ የተቃውሞ እንቅስቃሴ እንደነበረ አያስተባብሉም። ይሁንና የተማሪዎቹ ተቃውሞ እንቅስቃሴ መሰረት ሁለት ዋና ዋና ጥያቄዎች መሆናቸውን ያስረዳሉ። በእርግጥ የነበረው ሁኔታ ምንድን ነው? በተለይ በሶማሌ እና በኦሮሚያ ክልል ድንበር በነበሩት ችግሮች ምክንያት ጅጅጋ ዩኒቨርሲቲና የኢትዮጵያ ሶማሌ ዩኒቨርስቲዎች ተመድበው የነበሩ ተማሪዎች አዲሶችም ወደዛ እንዳይሄዱ፣ ነባሮችም ከዛ ወጥተው ወደ ሌሎች ዩኒቨርስቲዎች ምደባ እስኪሰጣቸው ድረስ እኛ ትምህርት ማማር አንፈልግም የሚል የተማሪ እንቅስቃሴ ነው በግቢ ውስጥ የነበረው። እንግዲህ ጥያቄ እየበረታ ከመጣ በኋላ የክልሉም መንግስት እና መሪው ድርጅቱ በጉዳዩ ላይ ከፍተኛ ውይይት ካደረገና የአቋም መግለጫ ከያዘ በኋላ እውነትም እዚያ አካባቢ የተሆነ ያለው ነገር ለልጆቹ ዳይነትም አግባብ አይደለም እና ልጆቹ ወደ ሌሎች ዩኒቨርስቲዎች እንዲመደቡ በአስቀመጡ አቅጣጫ መሰረት የትምህርት ሚኒስቴርም ልጆቹን ባያ ሌሎች ዩኒቨርስቲዎች እንዲመደቡ አድርጓል። መሰረታዊ ጥያቄ ማነሻ ይሄ ነው የነበረው እና ከዚህ ጋር ተያይዞ ሌላው በተለይ ወደ ስድስት መቶ ሺህ በላይ የሚሆን የኦሮሞ ህዝብ ከኢትዮጵያ ሶማሌ የተፈናቀለበት ሁኔታ ስለነበረ ይሄ ነገር አግባብ አይደለም። ይህን የሚያደርጉ ሰዎች በህግ መጠየቅ አለባቸው የሚል የተማሪ እንቅስቃሴ ነው የነበረው። የተቃውሞው እንቅስቃሴ ግን ብሔር ተኮር የጥቃትና የወከባ ድርጊቶችን የጨመረ ነው የሚለውን ዶክተር አብዱልቃድር ሁሴን አጥብቀው ያስተባብላሉ። በመሰረቱ ትክክለኛውን ነገር ነው ማናገር ያለብንና አንዳችም ነገር ብሔሪን ታርጌት አደረገ ተማሪን ነጥሎ ታርጌት አደረገ እንቅስቃሴ እኔ እስከነበርኩባት ድረስ እስከ አምስት ድረስ ማለት ነው። በአምስት ሶስተኛ ውር ድረስ ማለት ነው። አንደኛ በግቢ ውስጥ በነበረው ሰልፍ ስጋት ፊል እያደረጉ ከግቢ ሲወጡ የነበሩ ተማሪዎች የትግራይ ልጆች ብቻ አይደሉ። ሌሎችም ከግቢ ወጥቶ እስከ አዋሳ እስከ ዲላ ሄዶ ሁኔታዎች ስቴቢላይዝ በሚሆኑበት ጊዜ ጠብቀን እንመለሳለን ብለው የወጡ ተማሪዎችም ሌሎች አሉ። ስለዚህ ልያዝ የሚገባው ነገር እኔ እስከነበርኩበትም ጊዜ ድረስ ምንም አይነት ብሄሪን ታርጌት አደረገኝ በትግራይ ልጆች ላይ ጥቃት ለማድረስ የተሞከረ ጥቃት አልነበረም። በወቅቱም በዛ መልኩም የተዘገበ ወይም ሪፖርት የተደረገ ኢንፎርሜሽን አልነበረም አለማለት ፈልጌ ነውና በዚህ መልኩ ሊጨበጥ ይገባል። እንደውም ከዚያ ማለፍ ብሎ በሴት ተማሪዎች ላይ የወሲብ ጥቃት ደርሶባቸዋል ብለው የነገሩኝም ነበሩ። የትኞቹ ሴት ሴት ተማሪዎች? በትግራይ ሴት ተማሪዎች ላይ ስናገርኩ በግቢ ውስጥ በነበርኩበት ሰዓት እኛ በዩኒቨርስቲው በነበር ሊደርሺፕ በተለይ ዜሮ ቶሌራንስ አለን ባይዜ በአመራራችን ላይ በሴት ተማሪዎች ላይ በሚደርሱ ጥቃቶች ማለት ነው። እንኳን ተማሪ በተማሪ ይቅርና መምህር አስተማ ተማሪን ትንኮሳ ያደረገበትን ቶታል ዲስሚሳል ነው የምንሰጠው። ስለዚህ እስከነበርኩበት ድረስ ትግራይ ሴት ተማሪዎችና ተነጥሎ የፆታ ትንኮሳ ደርሶባቸዋል የሚልም ዘገባም ሪፖርትም አልደረሰኝም። እንግዲህ እኔ ከንቴ ነው እየሰማው አለሁት ማለት ነው። እስከነበርኩበት ጊዜ ድረስ የነበሩኝ ኢንፎርሜሽኖች እነዚህ ነው። ዶክተር አብዱልቃድር ሁሴን በአሁኑ ወቅት ከቡሌ ሆራ ዩኒቨርሲቲ ፕሬዚዳንትነት የሀላፊነት ወንበራቸው በገዛ ፈቃዳቸው መነሳታቸውን ገልጸውልኛል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ